የየዜጎቻቸው ተቀማጭነታቸው አዲስ አበባ የሆኑትን አምባሳደሮች የአየር መንገዱ ተወካይ በውጭ ጉዳይ ሚኒስቴር በዝግ ችሎት ሰብስበው ውይይቱ እንዳበቃ የኢትዮጵያ አየር መንገድ ዓለም አቀፍ የአገልግሎቶች ኃላፊ አቶ ኢሳያስ ወልደማርያም ኀይዱ አንኳር አንኳሩን የገለጹት ያነሷቸው ጥያቄዎች ጥሩ ምንድናቸው? በመጀመሪያ ደረጃ ሁሉም ኤምባሲዎች በጣም ነው ያመሰገኑት። ጉዳዩ ከተከሰተበት ጊዜ ጀምሮ የኢትዮጵያ አየር መንገድ እያንዳንዳቸው ጋር እየደወለ ሄድኳርተር እየመጡ የየዜጎቻቸውን ሙሉ ስም፣ ፓስፖርት ነንበር፣ የተቀመጡበት መቀመጫ ቁጥር እና የእያንዳንዳቸውን ዜጋዎች ለእያንዳንዳቸው ሰዎች ሲሰጥ ነበር እና ይሄንን ምንድን ነው ለቤተሰቦቻቸው የኢትዮጵያ አየር መንገድም ደግሞ ኮንዶላንሱን ከቤተሰቦቻቸው ጋር ያለውን ሪከቨሪውን ለመስራት ይችል ዘንድ ከነሱም ዲቴይል ኢንፎርሜሽን ስለምንፈልግ ማለት ነው። እና አብዛኞቹ በጣም ተባባሪዎች ነበሩ። እንዲሁም የኢትዮጵያ አየር መንገድ በዚህ አስቸጋሪ ጊዜ ላይ በሚያልፍበት ጊዜ ለሚያደርገው ነገር ለመተባበር ዝግጁ ነን ያሉት ለሟች ቤተሰቦች የታቀደውንና ለአየር መንገዱ ያደጋው መከሰት እና በድርጅቱ ደንበኞች የአገልግሎት አሰጣጥን በሚመለከት ጫና እንዳልፈጠረ አያይዘው ያስረዱት ቤተሰቦቻቸውን ለማግኘት ሶስት መንገዶችን የተጠቀም ነው። አንድ እዚህ ያሉ የውጭ ሀገር ኤምባሲዎችን የየዜጎቻቸው ምክንያቱም ወደ ሰላሳ አምስት ሀገሮች ናቸው። በእነሱ በኩል የዘመዶቻቸውን እና የወዳጆቻቸውን አድራሻ ለማግኘት ነው ያደረግ ነው። ሁለተኛው ደግሞ ግሎባል ኮል ሴንተር አለን፣ ከአለም በሙሉ የሚደወልበት በቶል ፍሪ ናምበር በእሱ በኩል ከዓለም አቀፍ ሰዎች ይደውሉና ወንድሜ በዚህ ፍላይት ሄዶ ነበር፣ እህቴ እንዲሄዳ ነበር፣ እናቴ እንደዚህ ሄዳ ነበር ብለው ሲጠይቁ ከነሱም አድራሻቸውን፣ ስልካቸውን፣ ኢሜላቸውን፣ ሙሉ ስማቸውን፣ ኮንታክት አድሬሳቸውን እየወሰድን ከዛ በኋላ ላለው አዳዲስ ኢንፎርሜሽኖች ሲገኙ ከቦታው ላይ የማጣራት ምርመራ አስከሬኑ ሲገኝ እሱን ለመውሰድ የተለያየ ነገር ለማድረግ እነዚህ አይነቶች መረጃዎች ለቤተሰቦቻቸው ለመስጠት በግሎባል ኮንታክት ሴንተር ተጠቅመናል። ሶስተኛው ደግሞ በውጭ ሀገር ያሉ የእኛ ቢሮዎች አሉ። ወደ 123 ማኔጀርስ በ110 ጣቢያዎች ውስጥ አሉን ዲቴል በመስጠት እዛ ሄደው ፈልገው ዘመድ ወዳጆቻቸውን አድራሻ እንዲያመጡልን። ስለዚህ በዚህ በሶስት በኩል ነው። ይሄ በማንኛውም ላይ የሚከሰት ነው። ግን የኢትዮጵያ አየር መንገድ የሴፍቲውን ስታንዳርድ እናውቀዋለን ሜንተናንሱን እናቀዋለን የዓለም አቀፍ ህጎችን አክብሮ የሚሰራ ነው ፕሮፌሽናሊዝም አለው ኤክስፐርታይዝ አለው እና ነገም ቢሆን ትበራ ያለሽ ወይ ተብላ ስጠይቅ ነገም ቢሆን በእሱ ነው ምበረው በላ በዜና ላይ እየተናገረ የነበረውን ትላንትና ቢሆን አይተናል ትላንትና ያ ከሆነ በኋላ ሙሉ ቀኑን እስከ ማታ ድረስ ኤርፖርቱ ሙሉ ነበር የአደጋውን መንስኤ ለመመርመር የአላፊነት ድርሻ እና ስራውን በሂደት ላይ እንደሚገኝ የአየር መንገዱ ኃላፊ ገልጸዋል አሁን ያሉትን አቁመናቸዋል። እነዚህን ግን ከነሱ በፊት ሌላ 737ዎች አሉ። 737-800 ሆነው 700 ሆነው አሉን፣ ብዙ አሉን። እነሱ እስከዛሬ እየሰሩ ያሉ አሉ። እነዚህ አዲሶቹ ገና በቅርብ የተቀበልናቸው ስለሆኑ ማለት ነው። እና ይሄን ስናደርግ አውሮፕላኖቹ የሆነ ነገር አለባቸው የሚለው ተረድተን አይደለም። እሱ ገና ለኢንቨስቲጌሽኑ ነው ምንተ ገና ውጤቱ አልታወቀም። ነገር ግን እስቲ የሰውን ስሜት ለመጠበቅ ለሰው ህይወት ለመጠንቀቅ ሲባል ይሄ ነገር እስኪጣራ ድረስ ተጣርቶ አይ፣ ከአውሮፕላኑ አይደለም እንዲሁ አንድ ኢንሲደንት ነው የሆነ ነገር ነው በራሱ የተከሰተ ኢንሲደንት ነው እንጂ የዚህ አይነት ስሪት ያላቸው አውሮፕላኖች በሙሉ ያላቸው ችግር አይደለም ሊባል ይችላል። አናቅም። አውሮፕላኖቹ መሬት ላይ ማቆምና እስኪጣራ እንትን ማድረጉ ይሄ ለሰው ህይወት ያለውን አክብሮት የሚገልጽ ነው። ሌሎች አየር መንገዶች አሉ። ለምሳሌ አሁን እነ ፍላይ ዱባይ ገልፍ አካባቢ ተናግረዋል። አስራ አንድ አለን አሉ። ጥሩ ናቸው እንተማመንባቸዋለን፣ አናቆማቸውም አሉ። እነሱ ምርጫቸው ነው፣ እኛም ምርጫችን ነው። አሁን ባለበት ደረጃ የአደጋው ጠቋሚ ምልክቶች ከታዩ ቀጣዩ ሂደት ምን መልክ ይኖረዋል የሚለው የድርጅቱ ተጠሪ አቶ ኢሳያስ ወልደማርያም ኃይሉ ፍንጭ ያመላከቱት አውሮፕላን አደጋ በሚከሰትበት ጊዜ የሚያጠኑ ቡድን ሆነው የሚቋቋሙ ሶስት አገሮች ናቸው። አንዱ ሀገር አደጋው የተከሰተበት ሀገር ነው። ሁለተኛው ሀገር ደግሞ አደጋው ሀፕን ፕን ያረገበት አውሮፕላን የተመዘገበበት ሀገር የአውሮፕላኑ ዜግነት አገር። ሶስተኛው ደግሞ አውሮፕላኑን ያመረተው ኩባንያ የሚኖርበት አገር። በዚህ ሁኔታ አውሮፕላኑን የመረተው ቦይንግ ነው፣ አሜሪካ ነው። ስለዚህ የአሜሪካ ፌደራል አቪዬሽን እንዲሁም የቦይንግ ካምፓኒ ኤክስፐርቶች እየመጡ ነው። ሁለተኛ አደጋው የተከሰተበት አገር ኢትዮጵያ ነው። ከኢትዮጵያ ደግሞ ሲቪል አቪዬሽንና ሚኒስትሪ ኦፍ ትራንስፖርት ኢንቨስቲጌሽን ቦርድ አቋቁሞ ስራ ጀምሯል። ሶስተኛው ደግሞ አውሮፕላኑ የተመዘገበበት ሀገር ነው። በዚህ ጉዳይ ላይ አውሮፕላኑ የተመዘገበው ዜግነቱ ኢትዮጵያዊ ነው። ስለዚህ ኢትዮጵያና አሜሪካ ብቻ ይሆናሉ ማለት ነው፣ በቡድን ውስጥ የሚኖሩት። ይሄ በዓለም አቀፍ ሲቪል አቪዬሽን ኦርጋናይዜሽን በአይካኦ ሕግ መሰረት ያለ የአውሮፕላን አደጋ ስርዓት ነው። ጌታቸው ተድላ ኃይሌ ጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ።